አሜሪካ ድምጽ ነው በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቨርዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 242016 2016 ዓ ም ዝግጅታችን ጀመረ።

ከምስራቃዊ አማራ ክልል ወደ አዲስ አበባ መግባት ያልቻሉ መንገደኞች ቅሬታ አሰሙ። ምክንያት የነበረን ልጆች ነበረ፣ የዩኒቨርሲቲ ተማሪዎችም ነበሩ። ልናወራቸው ስንል በቃ መሳሪያ ይዘው በሩን እንዳስከፍተው ነው ያሉት። በረዳት ነው ማለት ነው። ቀጥታ ሳይመለሳሉ ተመልስ። ምንም አይነት ምክንያት ለምክንያት ፈቃደኛ አይደለም። ወደ አዲስ አበባ እንዳይገቡ መከልከላቸውን ከገለጹልን መንገደኞች መካከል አንዷን ነው የሰማችሁት።

የኦሮሚያ ሰላምና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው ጸጥታ ለማስከበር ተጓዦችን ፈተሽን እንጂ ክልከላ አላደረግንም ብለዋል። የዚህ ዜና ዝርዝር በአበይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናበረልናል። አሉላ ከበደ ለአለም ዜናው እዚህ አጠገቤ ይገኛል። የፕሮግራሙ ዋና

የምትዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ቆያለን። እናንተም አብራችሁን ሁኑ። አሁን ለዋና ዋና የዓለም ዜናው ወደ አሉላ

አመሰግናለሁ ስመኝሽ ጤና ስትልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን ከሰዓቱ ዓለም ዜናዎች ጋር አሉላ ከበደነኝ በቅድሚያም ርዕሰ ወሬዎቹን ዩናይትድ ስቴትስ ኢትዮጵያ ውስጥ አቋርጦ የነበረውን የምግብ እርዳታ አደላ ለስደተኞች ብቻ በምትሰጠው ልትጀምር ነው ተባለ ከኦሞ ወንዝ ሙላት ተፈናቃዮች ብዙዎቹ ወደ ደረቃማ አካባቢዎች ቢወጡም ችግሩ በዘላቂነት እንዲፈታ ግን ጥያቄ አቅርበዋል በእንግሊዝ የክልላት ጥያቄዎች ጉዳይ

ውዝግቡ እንደቀጠለ ቀጠለ ነው የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። የዩናይት ስቴትስ ኢትዮጵያ ውስጥ አቋርጣ የነበረውን የምግብ እደላ ለስደተኞች ብቻ በምትሰጠው ልትጀምር ነው። የዩናይት ስቴትስ ኢትዮጵያ ውስጥ አቋርጣ የነበረውን የእርዳታ ምግብ የማከፋፈል ስራ በጣም ውሱን በሆነ ደረጃ ቁጥሩ አንድ ሚሊዮን ለሚጠጋ ተረጂ ብቻ ማደል እንደምትጀምር በዛሬ ዕለት አስታውቃለች።

ሆኖም ለተረጂዎች የተላከው የምግብ እርዳታ በተቀነባበረ መንገድ ከታለመበት ዓላማ ውጭ መዋሉ መረጋገጡን ተከትሎ እደላው በተቋረጠባቸው አብዛኞቹ አካባቢዎች አሁንም እንደማይጀምር ተገልጧል። ዩናይትድ ስቴትስ ከሱዳን፣ ከደቡብ ሱዳን፣ ከሶማሊያና ከኤርትራ ተሰደው የመጡ ስደተኞች በተጠለሉባቸው ኢትዮጵያ ውስጥ በሚገኙ ሀያ ስምንት የስደተኛ ካምፖች ውስጥ ነው የእርዳታ ምግብ እደላው በፍጥነት እንደሚጀምር የተገለጠው።

በትግራይ ለሁለት ዓመታት ከተካሄደው አሰቃቂ ጦርነት በማገገም ላይ በሚገኙ አካባቢዎች ይሰጥ የነበረው የምግብ እርዳታ ከታለመለት ዓላማ ውጭ የሚሉበት ድርጊት ለማስቆም የሚያስችሉ እርምጃዎች ተግባራዊ ማድረግ እስክትችል ድረስም ባለበት ሁኔታ ይቆያል ተብለዋለ

የምግብ ዋስትና ችግር ላለባቸው በመላዋ ኢትዮጵያ ባሉ በተቀሩት አካባቢዎች የምናደርገው ድጋፍ ለታለመላቸው ተጠቃሚዎች እንደሚደርስ ማረጋገጫ እስክናገኝ ድረስ እንደ ተቋረጠ ይቀጥላል ሲሉ የዩናይት ስቴትሷ የዓለም አቀፍ ተራድኦ ድርጅት ልማት ቃል አቀባይ ጄሲካ ጄኒን ተናግረዋል። ዩኤስአይዲ ቅድሚያ የሚሰጠው በሁሉም ክልሎች ለተቸገሩ ወገኖች በተቻለ ፍጥነት የምግብ እርዳታ አደላውን ማስቀጠል ነው። በመሆኑም አስፈላጊው ለውጥ

ተግባራዊ እንደተደረገ ስራውን ለመጀመር ዝግጁ ነን ብለዋል። በሌላ ተያያዥ ዜና የዓለም ምግብ ፕሮግራም በተመሳሳይ ምክንያት ከአራት ወራት በፊት አቋርጦት የነበረውን የምግብ እርዳታ እድላ ቀስ በቀስ መጀመሩ ታውቋል። በአንዳንድ አካባቢዎች በአነስተኛ መጠን እርዳታ በማከፋፈል ላይ እንደሆነ የገለጸው የዓለሙ ድርጅት መንግስት አሁንም በሂደቱ ውስጥ ሚና ይኖረዋል ብለዋል።

ከኦሞ ወንዝ ሙላት ተፈናቃዮች ብዙዎቹ ወደ ደረቃማ አካባቢዎች እንዲወጡ ቢደረግም ችግሩ በዘላቂነት እንዲፈታ ግን ጥያቄ ቀርበዋል። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ሞልቶና አቅጣጫውን ስቶ በመውጣቱ በውሃ ተከበው ከነበሩት ቁጥራቸው ስልሳ ሺህ እንደሚደርስ ከተገመቱ አርብቶ አደሮች ውስጥ አብዛኞቹ ወደ ደረቃማ አካባቢዎች እንደወጡና በሶስት የተለያዩ ቦታዎች እንደተጠለሉ የወረዳው አስተዳዳሪ አቶ ፍቅረ ማርያም

አይመላ ለአሜሪካ ድምጽ ገልጠዋል። የኦሞ ወንዝ ሙላት በጊዜው በሚያደርሰው ጉዳት እየከፋ እንደመጣ ያስታወቀው የዚህ ወረዳ መንግስት ዘላቂ መፍትሄ እንዲያበጅለት ሲልም አመልክቷል። የሐዋሳው ዘጋቢያችን ዩናታን ዝብሪዮስ ተጨማሪ ዝርዝር ይዘዋል። የኦሞ ወንዝ ሙላት ነዋሪዎችን ያፈናቀለበት የዳስነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይመላም

አርብቶ አደሮችን ከተከበቡበት ቦታ እንዲወጡ በማድረግ በደረቃማ ስፍራዎች እያሰፈሯቸው እንደሚገኙ ተናግሯል። ምናልባት ወደ ስልሳ ሺህ ሰዎች ከነበረበት ቦታ እንዲወጡ እሱ ስራ እየሰራን ነው ያለ ነው። ኦልሞስት ሰዎች አሁን አብዛኛው ወጡ፣ ሳላኝ አካባቢ ወጡ አሉ፣ ሸራ አካባቢ እንደዚህ ወጡ አሉ። በዛ በኩል ሲስ በኩልም እንደዚህ ወጥተዋል። እነዚህ ቦታዎችም ለሁለት ስላካፈለ ግማሹ በዛ በኩል ደረቅ ቦታ ላይ ወጥቶ ሰፍሮ ነው ያሉት።

አስተዳዳሪው አክለውም የጤና ተቋማት፣ ትምህርት ቤቶች፣ የአርብቶ አደሮችና የአርሶ አደሮች ማሰልጠኛ ማዕከላት፣ ሌሎች ማኅበራዊ ተቋማት፣ እንዲሁም ግምቱ ገና ያልታወቀ ንብረት በጎርፍ መጥለቅለቅ እንደወደመባቸው ገልጿል። የውኃው ሙላት ከቀን ወደ ቀን እየጨመረ እንደሆነም አስተዳዳሪው ጠቅሰው እያስከተለ ያለውም ጉዳት

የከፋ እንደሆነ አመልክቷል ያው አስራ ሰባት ደሴቶች አለን ውሃው ከቨርጅ ያደረገው አስራ ሰባት ደሴቶች እና ወደ ሰላሳ ሁለት ቀበሌ አካባቢ ደርስ ውሃ ሸፍኖታል ወደ ዘጠና ስምንት ሺ ሄክታር የሚሆን የግጦሽ መሬት በውሃ ተይዟል ይሄ ደግሞ በጣም ከባድ ነው አቶ ፍቅረ ማርያም በወረዳው ይገኛሉ ካሏቸው አንድ ነጥብ ሁለት ሚሊዮን የቀንድ ከብቶችም በኢትዮ ኬንያ ድንበር አካባቢ እንዲሁም ወደ ኛንጋቶም ና ሐመር ወረዳዎች እንደተወሰዱ ተናግሯል ለተጎጂዎች ሰብአዊ ድጋፍ እየቀረበ ቢሆንም

በቄ እንዳልሆነም አስተዳዳሪው ገልጿል። በተመሳሳይ ችግር ለዓመታት የተፈናቀሉም 62794 ወታደሮችም በችግር ላይ እንደወደቁ አክለው የጠቀሱት አቶ ፍቅረ ማርያም ለፌዴራልና ለክልል መንግስታት የድጋፍ ጥሪ አቅርበዋል። ከሁሉም በላይ ግን የፌዴራሉም ሆነም የክልል መንግስታት የኦሞ ወንዝ ሙላት በተደጋጋሚም በነዋሪዎች ላይ ለሚያደርሰው ጉዳት ዘላቂ መፍትሄ እንዲያበጁለት ጠይቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም

የአውሮፓ ሕብረት ለጉዳት ሰለባ የሆኑ ኢትዮጵያውያን መብት መቆም አልቻለም ሲል ሂዩማን ራይትስ ዎች ተቸ። የአውሮፓ ሕብረትና አባላቱ በጄኔቫ በሚገኘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ያለውን የሰብአዊ ሁኔታ አስመልክቶ ዓለም አቀፍ ክትትል እንዲደረግ የሚሰጡትን ድጋፍ ማሳካት አልቻሉም ሲል ሂዩማን ራይትስ ዎች በትናንትናው ዕለት ባወጣው መግለጫ ተችቷል።

በሳምንት ዕድሜ የስራ ዘመኑ የሚጠናቀቀው የመንግስታቱ አቶ ሰብአዊ ጉዳዮች ምክር ቤት ጊዜ መራዘም የውሳኔ ሀሳብ ለማቅረብ እስከ ትላንት ጥቅምት 23 2016 ድረስ ጊዜ እንደነበራቸውም ተመልክተዋል። በእንግሊዝ የከለላ ጠያቂዎች ጉዳይ ውዝግብ ቀጥሏል። በትናንሽ ጀልባዎች እንግሊዝ የገቡ ከለላ ጠያቂዎችን

ወደ ሩዋንዳ ለመላክ ለንደን ይዛው የነበረው እቅድ ህገ ወጥ ነው ተብሎ የተላለፈው ውሳኔ እንዲቀለበስ የሚጠይቅ አቤቱታ በመጪው ሳምንት ለሀገሪቱ ጠቅላይ ፍርድ ቤት ዳኞች ፊት እንደሚቀርብ ተገለጠ። የጠቅላይ ሚኒስትር ሪሺ ሱናክ መንግስት በአስር ሺዎች የሚቆጠሩ ስደተኞችን ወደ ምስራቅ አፍሪቃዊቱ ሩዋንዳ ለማዛወር የያዘውን እቅድ ሩዋንዳ ለስደተኞቹ መጠለያነት እንዳስተማማኝ ሶስተኛ ሀገር ልትታይ አትችልም

እቅዱም ህጋዊ አይደለም ሲል የለንደኑ ይግባኝ ሰሚ ችሎት ባለፈው ሰኔ ውድቅ አድርጎት ነበር። ይሁንና ይህ የችሎቱ ብይን የእንግሊዝ መንግስት ጀልባዎችን ለማስቆም የሚል ስያሜ የሰጠው እቅዱን በብርቱ ያደባየ ነው ተብሏል።

ጉዳዩ የፊታችን ሰኞ ጠቅላይ ፍርድ ቤት ችሎት መታየት ሲጀምር ከሶሪያ፣ ከኢራቅ፣ ከኢራን፣ ከቪየትናም፣ ከሱዳንና ከሱዳን እንግሊዝ ለገቡት ፍልሰተኞች የቆሙት ጠበቆችና የመንግስቱ ነገረ ፈጆች የቀደመው ችሎት ውሳኔ እንዲጸና ወይም እንዲሰረዝ ለማስደረግ ሙግት እንደሚገጥሙ ይጠበቃል።

ኢሚግሬሽንን ቅድሚያ ከሚሰጧቸው አምስት ጉዳዮች አንዱ ላደረጉት ለጠቅላይ ሚኒስትር ሱናክ ውሳኔው በፈለጉት መንገድ ካልሄደ ከፍ ከፍ ያለ ዋጋ ሊያስከፍላቸው እንደሚችልም ተገምቷል። ጉዳዩን በእቅዳቸው መሰረት ካሳኩም በሚቀጥለው ዓመት ከሚካሄደው ምርጫ በፊት በተሰባሰቡት የህዝብ አስተያየት መለኪያዎች በሀያ ነጥብ እየተመራ ላለው ወግ አጥባቂ ፓርቲያቸው የማንሰራራት እድል ያስገኝለት ይሆናል ተብለዋል።

በመጨረሻም የኖቤል ዜና ኖርዌጂያዊው ደራሲ ጃን ፎሴ የዘንድሮ የሥነ ጽሑፍ የኖቤል ተሸላሚ ሆኑ። በስዊድን አካዳሚ ፎሴን ለሽልማቱ ያበቋቸውን አስመልክቶ ባወጣው ገለጣ ልዩ ፈጠራ የታየባቸው የተውኔትና ሌሎች የሥነ ጽሑፍ ስራዎቹ ስለማይነገሩት ድምፅ መሆን የቻለ ነው ሲል አወድሷቸዋል። የሽልማት አካዳሚ አክሎም በኖርዌይ የኒሮስክ

ቋንቋ የጻፉትን ደርዝ ያላቸው የእድሜ ልክ ስራዎቻቸው ቁጥራቸው የበዙ ተውኔቶችን፣ ልቦለድ መጽሐፍትን፣ የግጥም ስብስቦችን፣ በልዩ ልዩ ርዕሰ ጉዳዮች ላይ ያተኮሩ መጣጥፎችን፣ የሕፃናት መጽሐፍትና የትርጉም ስራዎችን ያካትታሉ ብሏል። ባለፈው ሰኞ ይፋ መድረግ የጀመረው የዘንድሮ የኖቤል ሽልማት በሕክምና ሳይንስ ዘርፍ ሃንጋሪያዊውን ካታሊን ካሪኮን አሜሪካዊውን ድሩ ዋይስማንንና

ለኤምአርኤን የኮቪድ ክትባት በፍጥነት መገኘት ለረዳው የምርምር ስራቸው አሸናፊ ሲያደርግ የኒውክሌር ተመራማሪ ሳይንቲስቶቹን የፈረንሳይ ተወላጆቹን ፒየር አጎስቲንና የሃንጋሪ ተወላጁን ፍሬንች ክራውስን የፈረንሳይ ተወላጇን አልቪየንን በአቶሞችና ሞለኪሎች ውስጥ ያሉ ኤሌክትሮኖችን በማጥናት ላደረጓቸው ሳይንሳዊ ሙከራዎች የአመቱ የፊዚክስ የኖቤል ተሸላሚ አድርጓቸዋል።

ትላንት ረቡ ደግሞ ሞንጊን ባውዲንና ሉዊ ብሩስን እንዲሁም አሌክሲስ ኢኮኖምፍን የናኖ ቴክኖሎጂ የምርምር መስክ በማስፋፋት ላበረከቷቸው ስራዎች በኬሚስትሪ ዘርፍ የኖቤል ተሸላሚ መሆናቸውን አስታውቋል። የዘንድሮ የሰላም ኖቤል ተሸላሚ ነገ አርብ ይፋ ይደረጋል። በመጨረሻም የፊታችን ሰኞ በኢኮኖሚ ዘርፍ የኖቤል ተሸላሚው ይታወቃል። አድማጮች፣ ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።

መልካም ምሽት። አሉላን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት

ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መስከረም 24 2016 ዓ ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁት ያላችሁት በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብ እና የማህበራዊ ድኅረ ገጽ ፕሮዲሰራችን አበባየሁ ገበያውም አብረውን ያመሻሉ። ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ

አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአበየርን ዘገባችን እንለፍ። ከምስራቃዊው የአማራ ክልል ወደ አዲስ አበባ እንዳንገባ በኦሮሚያ ክልል የጸጥታ ኃይሎች ተከለከልን ሲሉ መንገደኞች ቅሬታ ቀረቡ። አስተያየት ሰጪዎች እንደጠቆሙት ክልከላው ዓመታዊው የኢሬቻ በዓል መቃረቡን ተከትሎ የተጀመረ ነው። በክልከላው ምክንያት ለአዲስ

መንገዳቸው ከተስተጓጎለባቸው ውስጥ ለአዲስ ስራ ቃለ ምልልስና የሕክምና ቀጠሮች ያሏቸው ተጓዦች እንደሚገኙበት ተመልክቷል። በአማራ ክልል የሰሜን ሸዋ ዞን የህዝብ ትራንስፖርት መናኸሪያ አስተዳደር የፌዴራል መንገዶች በፌዴራል እንጂ በክልል የጸጥታ ኃይሎች መጠበቅ እንደሌለባቸው ገልጾ ድርጊቱን ተቃውሟል።

አስተዳደሩም አያይዞ እንዳያልፉ የተከለከሉ የዩኒቨርሲቲ ተማሪዎች የአማራ ክልል ሰሜን ሸዋ ዞን ከኦሮሚያ ክልል ጋር ባደረገው የጽሁፍ ልውውጥ ወደሚማሩበት አካባቢ ጉዟቸውን እንዲቀጥሉ መደረጉን ገልጿል። የአማራ ክልል ትራንስፖርትና ሎጂስቲክስ ዋና ዳይሬክተር በጉዳዩ ላይ ከኦሮሚያ ክልልና

ከአዲስ አበባ ትራንስፖርት ቢሮዎች ጋር እንደተወያየ ጠቅሶ ፍተሻ እንጂ ክልከላ አላደረግንም የሚል ምላሽ እንደደረሳቸው ዋና ዳይሬክተሩ ዘውዱ ማለደ አስታውቀዋል። የኦሮሚያ ክልል የሰላምና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም ጸጥታ ለማስከበር ተጓዦችን ፈተሽን እንጂ ክልከላ አላደረግንም ብለዋል። መስፍን አራጌ ተጨማሪ አለው።

በምስራቃዊው የአማራ ክልል አካባቢዎች ወደ አዲስ አበባ ከተማ እየተጓዙ ሸኖ ላይ ሲደርሱ ጉዟቸውን እንዳይቀጥሉ በመከልከላቸው ጉዳያቸው እንደተስተጓጉለባቸው ለአሜሪካ ድምፅ ከተናገሩ መንገደኞች መካከል ማህደር መሀሪ የተባለች የወልዲያ ከተማ ነዋሪ ትገኝበታለች። ስራ ለመቀጠር የጽሁፍ ፈተና አልፋ ለቃለመጠይቅ በመጪ ሰኞ እንድትቀርብ ጥሪ እንደተደረገላት ማህደር ትገልጻለች። ፈተና አልተመቸኝ የነበረ አዲስ አበባ ለበዓል ወደ ቤተሰብ ከመምጣት በፊት ለመስቀል ማለት ነው። ፓብሊክ ሰርቪስ ላይ ኦዲተር

ጀመር ተረጥቶ ነበር እና በዚያ ጭርት ፈተና ተፈትኖ ነበር የመጽሁፍ በዓል ለመዋል ማለት ነው። ልክ በዓሉ እንዳለፈ በአስራአራስምንት ይመስለኛል አርብ ቀን ተደውሎሉ ሰኛው ሶስት ሰዓት የጽሁፍ ፈተና አልፈሻል እና ለኢንተርቪው እንድትመጫሉ። አርብ ነበር የነገሩ ከዛን ቅዳሜ ነዚ እሁድ ለመምጣት ወስኑ ወደ ዲሰላ ለመሄድ ማለት ነው። ከዛን ተነሳነ። እንደ አጋጣሚ ደግሞ ሁቱ ሄድ መንገድ ላይ ይዚያ ነበር የሆነ ግጭት ነገር ነበረ። ከሀይቅ ሳንደሽ አካባቢ ነው። ከዛ ከሄድን ከሁለት ሰዓት ተኩል በኋላ ምናምን ከጦምል በኋላ

ደብረሲና አደር ነው እንዳይመሽብን ብለን መግባት አልቻልንም፣ ማለት ነው አዲስ አበባ እሑድ ማለት ነው። ከዛ ሰኞ በጠፍ ተነስተን ሸኖ መግቢያ ላይ ስንድል የኦሮሚያ የሰላም ነው ብቻ የጠጥፍ ቃላት ናቸው ዩኒፎርም የለበሱ ማለት ነው። እስከ ጥቅምት አንድ ድረስ መግባት አይቻልም፣ ጉዞ ተጀክተል ተመለሱ ማለት ነው። የጉዞዋን ምክንያት ለማስረዳት ብትሞክርም የሚሰማት እንዳላገኘች ማህደር አክላለች። ምክንያት የነበረን ልጆች ነበር የዩኒቨርሲቲ ተማሪዎችም ነበሩ። ልናወራቸው ስንል በቃ መሳሪያ ይዘው በሩን እንዳትከፍተው ነው ያሉት ረዳት

ማለት ነው። ማለት ቀጥታ ተመለሳለሁ አልመለስም። ምንም አይነት ምክንያት በመስመር ፍቃደኛ አይደለም። ትናንት ረቡዕ ለአሜሪካ ድምፅ አስተያየት የሰጡት በሰሜን ሸዋ ዞን የሕዝብ ትራንስፖርት መናኸሪያ አስተዳደር ቡድን መሪ ስዩም ተፈራ ችግሩ ስለመከሰቱ አረጋግጠዋል። እንግዲህ ያው የሚመልሱት ከሰንቦ ላይ ነው በስፋት

ቆምቦ ማለት ከሸኑ ወደዚህ ያለች መንገድ ላይ ያለ የቁጥጥር ቦታ ነው። አብዛኞቹ እዛ አካባቢ ነው የተመለሱት። በተሽከርካሪም በተናጠልም ከተሽከርካሪ ላይ ወርዶ የሚመልሷቸው አሉ። በእኛ በኩል ለማድረግ የሞከረው አካባቢ ላይ የሚመለከታቸው ሰዎች ጋር ደውለን ዛሬ የተወሰነ አቃለዋል። የማለፍ እንቅስቃሴው ዛሬ ደህና ነው። ትላንት ላይ ግን ብዙ ሰዎች ተመልሰዋል። እዚህ ከተማ ውስጥ ጠረዋል። ለተጨማሪዎችም ለእንግልትም ተደርገዋል። በተፈጠረው ሂደት እንዲህ አይነት ውሳኔዎች ሲወሰኑ የእናንተንም የማማከር ጉዳይ የለም ወይ? የለም እሱ ነው ችግሩ። ቀድሞ እንደዚህ

ሁኔታ አለ፣ እንደዚህ አይነት ሁኔታ አለ የሚሉ መልክቶች አለመስጠት ችግሮች ስላሉ መንገደኞች ከዚህ ይጓጓዛሉ፣ ከወሎ ይጓጓዛሉ፣ ከተለያየ እርቀት ቦታዎች ይመጣሉ፣ ተመልሰው ወደዚህ ይመጣሉ። ስማቸው እንዲጠቀስም ሆነ ድምጻቸው እንዲቀረጽ ያልተስማሙ ሌላ አስተያየት ሰጪ ክልከላው በጉልህ የሚስተዋለው በህዝብ ትራንስፖርት ላይ ነው ብለዋል። የጸጥታ ኃይሎቹም የአዲስ አበባ መታወቂያ ካልያዛችሁ አትገቡም በሚል ተሳፋሪዎችን ወደ ደብረ ብርሃን ሲመልሷቸው እንደተመለከቱና ና ዓመታዊ የሬቻ በዓል መቃረቡን ተከትሎ ክልከላው እንደተጠናከረ ተናግረዋል።

በአንጻሩ በተለምዶ ሚኒባስ እየተባሉ በሚጠሩትና የኦሮሚያ ክልል ታርጋ በለጠፉ ተሽከርካሪዎች በርካታ ሰዎች ወደ አዲስ አበባ ሲያልፉ እንደታዘቡ እኚሁ አስተያየት ሰጪ ጠቁመዋል። በተለይ ክልከላ ወደ ዩኒቨርሲቲ በሚያቀኑ ተማሪዎችም ላይ ግርታ ፈጥሮ እንደነበር የሚያስታውሱት አቶ ስዩም ዞኑ ከኦሮሚያ ክልል ጋር ባደረገው የደብዳቤ ልውውጥ ተማሪዎቹን ወደ ትምህርት ተቋማቸው ለመላክ እንደተቻለ አስረድተዋል። በጣም ችግር የነበረው ተማሪዎች ዩኒቨርሲቲዎች ጠርተው ነበር

አካባቢ ያሉ ዩኒቨርሲቲዎችን ጠርተው ተማሪዎች ናቸው የተመለሱት። በስፋት ወጣቶችም ስለሆኑ እነዚህ ተማሪዎች ላይ የደረሰው እንግልት ትንሽ የሚያሳዝን ሁኔታ ነው የነበረው። የሰሜን ሸዋ ዞን አስተዳደርም ደብዳቤ ጽፎ በደብዳቤ እንዲጓጓዙ ተደርጓል። ለኦሮሚያ ሸኖ አካባቢ ላሉ የሰላምና ደህንነት የፖሊስ አመራሮችን በመንገር እንዲያልፉ ተደርገዋል። ጊዜ የአማራ ክልል ትራንስፖርትና ሎጂስቲክስ ዋና ዳይሬክተር ዘውዱ ማለደ በጉዳዩ ላይ ከአዲስ አበባና ከኦሮሚያ ክልል ትራንስፖርት ቢሮዎች ጋር እንደተወያዩበት ገልጸዋል። ትናንት

እየሰማነ ከሚመለከታቸው ጋር ገር ነው ሰሞኑን የሬቻ ባህል ጋር በተያያዘ አዲስ አበባና ኦሮሚያ አካባቢ የተፈጠረውን የጸጥታ ችግር ምክንያት በማድረግ እያጣሩ የሚያስገቡ መረጃው አለን። የተጠቆምኩት ግን የተሰጠኝ ጥቆማ በማይታወቅ ሁኔታ ዝም ብሎ አስቁመውናል ነው ያሉት። ለአንድ ቀን አስቆሙ፣ ከዛ በኋላ ግን እንደተለቀቁ ነው ያለኝ መረጃ። እናጣራ ግን ከአዲስ አበባና ከኦሮሚያ

ስናጣራ እያጣራ ነው። መታወቂያ ያላቸው የሌላቸው፣ ህገወጥ ሰዎች መሳሪያ ይዘው የሚገቡ ካሉ እሱም የመፈተሽ ስራ እየሰራ ነው ያለ ነው። ይሄ ነው ያለኝ መረጃ። እንዲህ አይነት ነገሮች አምናም በተመሳሳይ ሁኔታ ተከስተው ነበርና፣ በበዓል ሰሞን እንዲህ አይነት የጸጥታ ስጋት የሚኖር ከሆነ ይህንን ውሳኔ የሚያሳልፍ ከሆነ ስምሪቶች ቀድመው ለምን ይሰጣሉ? እኔ እኔ ባለኝ መረጃ ስምሪት

እንዲቆም፣ ሳይሆን ስርዓት ያለው ህጋዊ ሰው፣ ማንኛውም ሰው የመንቀሳቀስ መብት አለው። ህጋዊ የሆነ ሰው መታወቂያ ያለው፣ ምንም አይነት ወንጀል ያልሰራ ሰው እና ለወንጀል

ተባባሪ ያልሆነ ሰው እንዲንቀሳቀስ ነው። ቸክ የሚያደርጉት ይሄንን ነው ቸክ የምናደርግ። በነገራችን ላይ ኦሮሚያ እና አዲስ አበባ ድንበር ላይ ብቻ ሳይሆን በአማራ ክልልም ፍተሻ ይደረግ መታወቂያ አለ የለህም፣ መሳሪያ አለ የለም፣ እሱም ቸክ ይደረጋል። ይሄንን ስራ ነው የሰራን ነው የሚሉን እና የበለጠ መረጃ ግን ተግባሩን ፈጸመ የተባለው ኦሮሚያ እና አዲስ አበባ ስለሆነ

ኦሮሚያና አዲስ አበባ ትራንስፖርት ቼክ ቢደረግ ጥሩ ነው። እኛ ተነጋግረናል። የሰጡን መልስ ይህን ነው። ከምስራቃዊው የአማራ ክልል ተነስተን ወደ አዲስ አበባ እንዳንገባ ተከለክልን የሚሉ ተደጋጋሚ የተጓዦችን ቅሬታና ደረሰብን ያሉትን መጉላላት እንዲሁም የመንግስትን ምላሽ መዘገባችን ይታወሳል። ከወራት በኋላም ያው ክልከላ ርዕሰ ጉዳይ ሆኖ ሰሞኑን በመንገደኞች እየተነሳ ነው። በሰሜን ሸዋ ዞን የህዝብ ትራንስፖርት መናኸሪያ አስተዳደር ቡድን መሪ አቶ ስዩም እንዲህ አይነቱ ችግር የሚፈታው የፌዴራል

መንገድ በፌዴራል የጸጥታ ኃይሎች ሲጠበቅ ነው ይላሉ። መፍትሄው ይሄ ብዙ ጊዜ ተነስቷል። በፌዴራል የጸጥታ ኃይሎች ቁጥጥር መደረግ መቻል አለበት ነው። የአንድ ክልል የፀጥታ አካላት የሚፈጥሩት ችግር ነው። ይህ ተደጋጋሚ ጊዜ ተነስቷል። የፌዴራል የጸጥታ ተቋማት አካላት አካባቢ ላይ ሆነው ሰላማዊ ዜጎች ሪፈር ያላቸው ሁሉ ናቸው የሚመለሱ። ብዙም የሄዱ ችግረኞች የሚሰቃዩበት መንገድ መፈጠር መቻል የለበትም። ለተጨማሪ ወጪ መዳረግ የለባቸው። መናሪያ በር ላይ የሚያድሩ ጭምራቸው እየተከሰሱ ያለውና ይሄን ለማረም የፌዴራል

አካላት ሻና የክልል ጸጥታ አካላት ከሚፈጥሩ ችግር አንጻር መስተካከል አለበት የሚል በየጊዜው እኛም እናነሳለን። እሱ እንዲሆን ነው የእኛም ፍላጎት። የኦሮሚያ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ጸጥታ ለማስከበር ፍተሻ አካሄድን እንጂ በተጓዦች ላይ ክልከላ አልተደረገም ሲሉ በተሳፋሪዎች የሚቀርበውን ወቀሳ አስተባብለዋል። የተቀመጠ አቅጣጫ የለ እኛ ጋር

የሚቸገር ሰው የለም። አዲስ አበባ ለመግባት ግን ደግሞ ተፈትሾ መግባት አለበት። ይሄ ነው። ለምን እንፈተሻለን ከሆነ ጽንፈኞች አሉ፣ ሀገርን የሚበጠብጡ ሰላማዊ ሰው ግን ምንም ችግር የለም። ምክትል ቢሮ ኃላፊው ይህን ቢሉም ዛሬም ወደ አዲስ አበባ እንዳያልፉ የተከለከሉ ተሳፋሪዎች መኖራቸውንና የተወሰኑት ወደ ደብረ ብርሃን እንደተመለሱ በሰሜን ሸዋ ዞን የሕዝብ ትራንስፖርት መናኸሪያ አስተዳደር አስታውቋል። ክልከላውን በገንዘብ ክፍያ አልፈው ወደ አዲስ አበባ ጉዟቸውን የሚቀጥሉ መንገደኞችም ስለመኖራቸው

መረጃ እንደደረሰው የዞኑ ህዝብ ትራንስፖርት መናኸሪያ አስተዳደር አስታውቋል። በጉዳዩ ላይ ከኦሮሚያ ክልልም ሆነ ከአዲስ አበባ አስተዳደር ትራንስፖርት ቢሮዎች ምላሽ ለማግኘት ብንሞክርም ይመለከታቸዋል የተባሉት ኃላፊዎች ስልክ ባለመስራቱ ለጊዜው አልተሳካልንም። እንደተሳካልን ምላሻቸውን ይዘን እንቀርባለን። ለአሜሪካ ድምፅ ልተጠናቀረው ዘገባ መስፍን

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብየረ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። የትግራይ ክልል ጊዜያዊ አስተዳደር በኢትዮጵያ ሊተገበር በታቀደው የሽግግር ፍትህ ስርዓት ላይ ጥያቄዎች እንዳሉት አስታወቀ።

የክልሉ ጊዜያዊ አስተዳደር ጽሕፈት ቤት ኃላፊ አቶ አማኑኤል አሰፋ ለአሜሪካ ድምጽ በሰጡት ቃለ ምልልስ አሁን ያሉት የሀገሪቱ ተቋማት አሰራሩን ለማስፈጸም ገለልተኝነትና ድንበር ተሻግሮ የማስፈጸም አቅማቸው ጥያቄ ውስጥ የገባ ነው ሲሉ ቅሬታቸውን አሰምተዋል። በጉዳዩ ላይ ከፍትህ ሚኒስትርና ከሽግግር ፍትህ ፖሊሲ ዝግጅት ባለሙያዎች ቡድን አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ዝርዝራለሁ።

በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብቶች ጥሰትን ለመዳኘት የሽግግር ፍትህን መተግበር በፕሪቶሪያው ስምምነት ከተቀመጡት ጉዳዮች መካከል አንዱ ቢሆንም አካሄዱ ላይ ግን ጥያቄዎችና ስጋቶች እንዳሉት የትግራይ ክልል ጊዜያዊ አስተዳደር አስታወቀ። የጊዜያዊ አስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አስፋ አሁን ያሉት የሀገሪቱ ተቋማት ይህን አሰራር ለማስፈጸም የገለልተኝነት ችግር አለባቸው ብለዋል። ገለልተኝነት ማለት በህግ ኮንሴፕት

የኢምፓርሻሊቲ ኤንድ ኢንዲፐንደንስ ጉዳይ ማለት ነው። ገና ከማርቀቁ ከመጻፉ፣ ከማጥናት ጀምሮ ፖሊሲ አድርገው የሚያረቁ ፖሊሲ አድርገው የሚያጸድቁ፣ ከፖሊሲ ወደ ህግ የሚወስዱ፣ ረቂቁን የሚያዘጋጁ፣ ረቂቁን ህግ አድርገው የሚያጸድቁ፣ ህግ ከሆነ በኋላ የሚፈጽሙ የሚያስፈጽሙ ሰዎች እና ተቋማት ከትግራይ አንጻር ብታየው፣ ይህንን ጉዳይ የሚያሟላ ስራ እየተሰራ አይደለም ነው ኢትዮጵያ ውስጥ ያሉ የህግ ተቋማት፣ የጸጥታ ተቋማት

አሁን ባሉበት ሂደት በዛ ውስጥ ያሉ ሰዎች አሁን ባሉበት ደረጃ በትግራይ ህዝብ ላይ የደረሰውን የሰብአዊ መብት ጥሰት እውነተኛ የሆነ ፍትህን ለማምጣት አይችሉም። ስለዚህ የተለየ አረንጅመንት ያስፈልገዋል ነው። በሰሜን ኢትዮጵያው ጦርነት ከባድ የሰብአዊ መብቶች ጥሰት መፈጸማቸውን የተባበሩት መንግስታት ድርጅት ያቋቋመው የባለሙያዎች ቡድንና ሌሎችም ዓለም አቀፍ የሰብአዊ መብት ተሟጋቾች አረጋግጠዋል ያሉት አቶ አማኑኤል ይኸው ችግር የኤርትራ ኃይሎችንም ያሳተፈ በመሆኑ

ሁኔታውን ዓለም አቀፋዊ ያደርገዋል በማለት ይገልጻሉ። የኢትዮጵያ የሽግግር ፍትህ ስርዓት እነዚህን ኃይሎች በምን አግባብ ተጠያቂ ሊያደርጋቸው እንደሚችልም ይጠይቃሉ። ማለት በኢትዮጵያ ደረጃ እየተዘጋጀ ያለውን የሽግግር ፍትህ ለምሳሌ ኢትዮጵያውያንን በሚመለከት ፖለቲካዊና ህጋዊ መፍትሄን ለመስጠት የሚያስችል አሰራር ነው ሊሆን የሚችለው። ሆኖም ግን በትግራይ ደረጃ የነበረውን ከፍተኛ ጦርነት እና የደረሰውን ጉዳት

ከኢትዮጵያ ውጭ የሆኑ እንደ ኤርትራ የመሳሰሉ ባሉበት እጃቸውን አስገብተው ከፍተኛ የሆነ የሰብአዊ መብት ጥሰት የፈጸሙበት ነው። ስለዚህ ይህንን የሚዘጋጀው ትራንዚሽናል ጀስቲስ በጁሪስዲክሽን ደረጃ እነዚህ አካላትን ሊዳኝ አይችልም። ስለዚህ አዘገጃጀቱ በምን ደረጃ ምን ለመስራት እንደሆነ ግልጽ መሆን አለበት። የኤርትራ መንግስት በሰራዊቱ አማካኝነት በትግራይ ፈጽሟቸዋል እየተባለ ለሚቀርብበት ከፍተኛ የሰብአዊ መብቶች ጥሰት ክስ በተደጋጋሚ ሲያስተባብል ይታያል።

አቶ አማኑኤል አሰፋ በበኩላቸው የኤርትራ ሰራዊትን የመሳሰሉ ዓለም አቀፍ ተዋናዮችን ተጠያቂ የሚያደርግ ዓለም አቀፍ አሰራር ሊኖር እንደሚገባ ያሳስባሉ። በኢትዮጵያ የሚተገበረው የሽግግር ፍትህ

ዓለም አቀፍ ደረጃውን የጠበቀና ዓለም አቀፍ አሰራሮችን የተከተለ እስከሆነ ድረስ አንቃወምም የሚሉት ኃላፊው፣ እንደዛም ሆኖ የዓለም አቀፍ ተቋማትን ሚና የሚተካ መሆን እንደሌለበት አስገንዝበዋል። እንደዛ አይነት ሁኔታ ሲያጋጥም ጋው የሆነ መፍትሄ ለመስጠት ነው። ኢንተርናሽናል የሆኑ ሕጎች እና ኢንተርናሽናል የሆኑ የሂማን ራይትስ ቫውሌሽን ተቋማትን ያስፈለጉ፣ በአለም ደረጃ ገለልተኛ በሆነ ስርዓት የሚተገበር ትራንዚሽናል ጀስቲስ ወይም የሽግግር ፍትህ መኖሩ

እኛም በስምምነቱ በፕሪቶሪያ አግሪመንት መሰረት ተፈራርመናል፣ ፈቅደናል፣ ትክክል ነው። ብቻ ማሟላት ያለበትን ነገር ያሟላ። ግን ይሄንን ጉዳይ የአለም አቀፍ አሰራርና የአለም አቀፍ ህግን የአለም አቀፍ ማህበረሰብ ጉዳዩን የማጣራት ጉዳይን የሚተካ መሆን የለበትም። ኢንተርናሽናል ኮሚኒቲ፣ ኢንተርናሽናል ተቋማት ይህንን ለመስራት የተቋቋሙና ማንዴት ያላቸው ተቋማት አሉ። ስለዚህ እነሱ ስራቸውን ይስሩ። ትራንዚሽናል ጀስቲስ ደግሞ ቀደም ያልኩህን ነገሮች አሟልቶ

በዛ ደረጃ ፍሬምወርኩ ኢምፕሊመንት ሊሆን ችግር የለው። የፕሪቶሪያው ስምምነት እንደተፈረመ በትግራይ ክልል ጉብኝት ላደረጉ የፍትህ ሚኒስቴርና የኢትዮጵያ ሰብአዊ መብቶች ኮሚሽን ኃላፊዎች ይህን ስጋታችንን ገልጸንላቸዋል። እነዚህንም መሰረታዊ ጥያቄዎች አቅርበንላቸዋል ያሉት አቶ አማኑኤል፣ ሆኖም ከመንግሥት ተቋማቱ በኩል እስካሁን ድረስ የተሰጠ ይፋዊ ምላሽ እንደሌለ አመልክተዋል።

የትግራይ ክልል ተሳትፎ በሌለበት ሁኔታ የሽግግር ፍትህ ፖሊሲ ዝግጅት ሂደቱም ግልጽ ባልሆነ አካሄድ እየቀጠለ እንደሆነ ተናግረዋል። ትግራይ ህዝብ፣ ትግራይ ባለሙያዎች፣ የትግራይ ምሁራን፣ የትግራይ አመራሮች በዚህ ደረጃ ኢንጌጅን ሆነው መቀጠል አለባቸው ነው። ትግራይ አሁን በኢትዮጵያ ውስጥ በማንኛውም የፌዴራል ተቋማት ውስጥ የለችም፣ አልተወከለችም። የፌዴሬሽኑ ሜምበር ናት ለማለት የሚዳግት ነገር ያለበት ሁኔታ ነው ያጋጠመን። ስለዚህ በፌዴራል መንግስት ደረጃ ውክልና የሌለው ህዝብ ውክልና የሌለው ክልል

በተለየ አሬንጅመንት ይህንን ስራ ላይ ተሳትፎ ገለልተኛነቱን የተረጋገጠ ውጤት እንዲመጣ ካላደረግከው በዙ ላይ የተፈጸሙ ከፍተኛ የሆኑ የሰብአዊ መብት ጥሰቶች አሁንም ቤት ዘግተ ራሴ የምሰራው ከሆነ ከፍተኛ የሆነ ጉዳት የሚያደርስ ነው። ስጋታችን እዚህ ላይ ነው። ማሳተፍን ይጠይቃል። ስለዚህ አሁንም ቢሆን ገና ስለሆነ ወረቀቱ በፖሊሲ ደረጃም አልጠበቅም፣ ወደ ህግም አልሄደም። ስለዚህ አስፈጻሚ ተቋማትም ገና

አልተበጁለትም። ስለዚህ አሁን ምን ላይ ሆነን በተጀመረው ረቂቅ ላይ በተጀመረው በቀረበው ወረቀት ላይ ብዙ ኢንፑቶችን ማካተትና ማስተካከል የሚቻልበት ምዕራፍ ላይ ነን ማለት እችላለሁ። በዚህ ጉዳይ ዙሪያ ከኢትዮጵያ የፍትህ ሚኒስቴር ኃላፊዎችና ከሽግግር ፍትህ ፖሊሲ የባለሙያዎች ቡድን ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም የባለሙያዎቹ ቡድን ከዚህ ቀደም በሰጠው መግለጫ የትግራይ ክልልን ጨምሮ ከሁሉም ክልሎች

የሽግግር ፍትህ አማራጭ ፖሊሲ ግብአቶችን መሰብሰቡን አስታውቆ ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዝግጅታችን እንደቀጠለ ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየነኝ ወደ ተከታዩ ዘገባ ስናልፍ ግሪክ ልክ እንደ ጣሊያን

የህገወጥ ፍልሰተኞች የመጥለቅለቅ ችግር ገጥሟታል። ሀገሪቱ ፍልሰቱን ለማስቆም ብቻ ሳይሆን ፍልሰተኞችን ወደ ሀገራቸው ለመመለስ የአውሮፓ ህብረት አባል ሀገራት በአንድነት እንዲሰሩ ግፊት በማድረግ ላይ ነች። በዚህ ሳምንት በስፔን በሚደረገው የመሪዎች ጉባኤ ላይ ግሪክ ሀሳቡን እንደምታቀርብ ይጠበቃል። በ27 የአውሮፓ ህብረት አባላት መካከል

ስምምነት እንዲኖር ለማድረግ ግን ሊከብድ እንደሚችል ተመልክቷል። የአሜሪካ ድምጿ አንቲ ካራሳቫ የላከችውን ዘገባ እንግዱ ወልዴ እንደሚከተሉ ያቀርበዋል። የግሪክ የፍልሰተኞች ሚኒስትር ዲሚትሪስ ከሪዲስ እንዳሉት አገራቸው ሀሳቡን የምታቀርበው መንግስት አዲስ እየተፈጠረ ያለው የፍልሰተኞች ቀውስ እጅግ እያሳሰበው በመምጣቱ ነው።

በዚህ ዓመት ወደ ግሪክ የገቡ ፍልሰተኞች ቁጥር 31 ሺህ ሲሆን ባለፈው ዓመት ግን 18 ሺህ ነበር። የቁጥሩ ማሻቀብ ለአገሪቱ አሳሳቢ ሆኗል። በአውሮፓ ድሃ ተደርጋ የምትታየው ግሪክ አንድ ሚሊዮን በሚሆኑ በአብዛኛው ከሶሪያ በመንጡ ፍልሰተኞች ከ10 ዓመታት በፊት ተጥለቅልቃ ነበር። ከሁለተኛው ዓለም ጦርነት በኋላ ወደ ምዕራቡ ዓለም የተደረገ ከፍተኛ ፍልሰት ሆኖ ተመዝግቧል። ከእንደ አውሮፓን አቆጣጠር 2021 ጀምሮ ከሁለት ዓመታት ወዲህ መሆኑ ነው።

680 ሺህ ፍልሰተኞች ህጋዊ እንዲሆኑ ተደርጓል። ወደ 60 ሺህ የሚሆኑት አሁንም በህገ ወጥ መንገድ በአገሪቱ እንደሚገኙ ሚኒስትሩ ተናግረዋል። የፍልሰተኞች ሚኒስትሩ ዲሚትሪስ ከሬዲስ እንደሚሉት ፓኪስታንና ኢራንን የመሰሉ አገራት ዜጎቻቸውን ለመቀበል ፈቃደኛ ባለመሆናቸው የፍልሰተኞች ቁጥር ሊያሻቀብ ችሏል።

የአውሮፓ ህብረት በአጠቃላይ እነዚህ ሀገራት ሕገወጥ ፍልሰተኞች የሆኑትን ዜጎቻቸውን እንዲወስዱ መጠየቅ አለበት ካልዛ ማዕቀብ ሊጣልባቸው ይገባል። አውሮፓ ፍልሰተኞቹን ወደ ሀገራቸው የመመለስ እርምጃ ካልወሰደች የህገወጥ አስተላላፊዎችን ማስቆም አይቻልም፣ እውነተኛ ስደተኞችም ችግር ይገጥማቸዋል ባይናቸው ሚኒስትሩ

θα οδηγηθούμε στην κατάρρευση της προστασίας. Διότι θα απαιτήσουν οι Ευρωπαίοι πολίτες στο μέλλον ότι αφού όλοι... ምክንያቱም ሁሉም የሚቆዩ ከሆነ ወደ አውሮፓ ድንበሮቿ አልዘጋት ትችላለች። ይህ ደግሞ ጦርነትና ወከባን ሽሽት የመጡ እውነተኛ ፍልሰተኞችን ከሌላ መስጠት እንዳይቻል ያደርጋል

እንደ ግሪክ ሁሉ ጣሊያንና ስፔንም የፍልሰተኞች ቀውስ ገጥሟቸዋል። ፍልሰተኞች በብዛት በሚመጡበት ወቅቶች ቀውሱን ለመቋቋም የአውሮፓ ሕብረት ትናንት ረቡዕ አዲስ የአሰራር ደንብ አውጥቷል። ፍልሰት የአውሮፓ ሀገራትን ሁሌም እንደከፋፈላቸው ነው። የግሪክን አቋም ሕብረቱ ይቀበል እንደው ገና የሚታይ ጉዳይ ነው። እስከዛው ግን ግሪክ እጇን አጣጥፋ እንደማትቀመጥ

የፍልሰተኞች ሚኒስትሩ ተናግረዋል። ማ ነ ናሚካስመ ሞመንቱም ናሚሞኖፖሊሲ ኢጣሊያ ላተፎታ ይን ስትረፊ ስቲን ኢጣሊያ አሁን ዋናው ጉዳይ ግሪክ ተጨባጭ ውጤት በሚያመጡ ጉዳዮች ላይ ማተኮር አለባት። ጣሊያን የፍልሰተኞች ችግር በተመለከተ የእርሷ ችግር ብቻ አድርጋ እንድታቀርበው መፈቀድ የለበትም። ከአ0ር ዓመታት በፊት ሁለት የመርከብ አደጋዎች በላምፔዱሳ በመቶ የሚቆጠሩ ፍልሰተኞችን ሕይወት ከቀጠፍ ወዲህ ሌሎች ተመሳሳይ አሳዘኝ ክስተቶች ታይተዋል።

አካባቢው ተመልሶ የአውሮፓ የፍልሰተኞች ቀውስ ማዕከል ሆኗል። ጣሊያን ወደ አውሮፓ የሚያሳልፉ መንገዶችን ሁሉ ከዘጋች ወደ ግሪክ በገፍ ይገባሉ። ግሪክና ቱርክ ሁለቱን ብቻ የሚመለከት የፍልሰተኞች ስምምነት በታሳሰር ላይ ለመፈጸም አቅደዋል። ተከታዩ ዘገባ ደግሞ አንድ መስማት የተሳናቸውን ቤተ መዘክር ያስቀኘናል።

ከላውዴት ዩኒቨርሲቲ መስማት የተሳናቸውና የመስማት ውስንነት ያለባቸው ሰዎች የግል ኮሌጅ ነው። ኮሌጁ የተመሰረተበትን 160ኛ ዓመት በቀጣዩ የጎሪጎርሳውያን ዓመት ለማክበር በዝግጅት ላይ ይገኛል። ይህን መነሻ በማድረግ የአሜሪካ ድምጽ የዩኒቨርሲቲውን ብሔራዊ መስማት የተሳናቸው መልካ ህይወት ቤተ መዘክርን ጎብኝቷል። ቤተ መዘክሩ መስማት የተሳናቸውና የመስማት ውስንነት ያለባቸውን ሰዎች

ባህል ቅርስና ብዝሃነት የሚያካብት ነው። የማክሲም አዳምስን ዘገባ ሀብታሙ ስዩም ያቀርበዋል። በዋሽንግተን የሚገኘው የብሔራዊ መስማት የተሳናቸው ህይወት ሙዚየምን የሚጎበኙ ለብዙ አስርት ዓመታት መስማት የተሳናቸውና የሚያዳግታቸው ሰዎች ባህልና ቅርስን የሚያንጸባርቁ የጥበብ ሥራዎች፣ ጽሑፎች፣ መጣጥፎች፣ ፎቶግራፎችና የዕለት ተዕለት ቁሳቁሶችን ስብስብ ለማየት ይችላሉ። ሜሬዲዝ ፔሩዚ የሙዚየሙ ኃላፊ ናቸው።

የእኛ ተልኮ ስለ መስማት የተሳናቸው ሰዎች ህይወት፣ ስለዚህ ማህበረሰብ ባህልና ቋንቋ መረጃን መስማት ለተሳናቸውም ሆነ መስማት ለሚችሉ ታዳሚዎች ማሸጋገር ነው። ሙዚየሙ በ1864 የአውሮፓውያኑ ዘመን በዋሽንግተን በተመሠረተው ጋላዴት ዩኒቨርሲቲ ግቢ ውስጥ የሚገኝ ነው። ትምህርቱ የሚሰጠው በአሜሪካ የምልክት ቋንቋ ወይም ኤኤስኤል እንዲሁም በእንግሊዝኛ ነው።

ከግዙፉ የሙዚየም ስብስቦች አንዱ ለጋላዴት ዩኒቨርሲቲ ታሪክ የተሰጠ ነው። በጣም ታዋቂ ከሆኑ ማሳያዎች አንዱ የኤስል ምልክቶችን የሚያሳዩ የእጅ ቅርሶች ናቸው። ፔሩዚ ሌላኛው ማሳያ ልዩ የሆነው የበር ደወልም እንደሆነ ይጠቁማሉ። ኤሌክትሪክ ብርሃን፣ የበር ደወል ከመፈጠሩ በፊት የአንድ ሰውን በር ለማንኳኳት የሚያስችል መላ ያስፈልግ ነበር። በክፍሉ ውስጥ ላሉት ሰዎች ልታገኛቸው እንደመጣህ የሚያሳውቅ አይነት ምልክት ይህ

በእጅጉ ልዩ የሆነ የበር ደወል አይነት ወይንም የማንኳኳት ብልሃት ነው። ድምፅ ከማሰማት ይልቅ ጎላ ያለ ንዝረት ይፈጥራል። የኮቪድ-19 ወረርሽኝ በተለይ መስማት የተሳናቸውንና የሚያዳግታቸውን ሰዎች ሕይወት ፈታኝ አድርጎታል። ለምሳሌ ያክል የፊት መሸፈኛዎች በስፋት ለጥቅም መዋላቸው የከንፈር ንቅናቄን እየተመለከቱ የማንበብ ሂደትን የማይሞከር አድርጎታል። ፔሩዚ ዙምና ስካይፕን የመሳሰሉ የቪዲዮ መገናኛ መድረኮችም

በምልክት መግባባትን ከባድ እንዳደረጉ ይናገራሉ። መስማት ለተሳናቸው ማህበረሰብ በጣም የተለየ ተሞክሮ ነበር። እንደ ታሪክ ጸሐፊዎች ከ1918 የአውሮፓውያኑ ዘመን የጉንፋን ወረርሽኝ ጋር እንደሚመሳሰል ተረድተናል። በአሁኑ ጊዜ በጋላዴት ዩኒቨርሲቲ ከ1500 በላይ ተማሪዎች አሉ። የዩናይትድ ስቴትስ ፕሬዚደንት አብርሃም ሊንከን ከ160 ዓመታት በፊት ነበረ ትምህርት ቤቱ እውን እንዲሆን ባደረገው ሕግ ላይ ፊርማቸውን ያሰፈሩት።

ያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችን አጠናቅን፣ ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነን። የሁለተኛው አጋማሽ የመጀመሪያው ጥንቅራችን የጤፍንና የሌሎችን እህሎች ዋጋ ይቃኛል።

Thank you.

በአማራ ክልል ዋና መዲና ባህር ዳርን ጨምሮ በአንዳንድ ከተሞች የጤፍና የሌሎች እህሎች ዋጋ መናር እንዳማረራቸው ነዋሪዎች ተናግረዋል። የአሜሪካ ድምጽ ያነጋገራቸው የባህር ዳርና የጎንደር ከተማ ነዋሪዎች ከግጭቱ በፊት የነበረው የጤፍ ዋጋ ዛሬ በሶስትና በአራት ሺ ብር በመጨመሩ ኑሮን መቋቋም እንዳልቻሉ ገልጸዋል። አክለውም በሌሎች የግብርና ምርቶችም ላይ ተጨማሪ ከፍተኛ ጭማሪ እየታየ እንደሆነና

መንግስት ገበያውን ለማረጋጋት ስራ እንዲሰራ ጠይቀዋል። አስተያየታቸውን የሰጡ የጤፍ ነጋዴዎች ደግሞ በክልሉ በጸጥታ መደፍረስ ምክንያት አርሶ አደሩ ምርቱን ወደ ገበያ አውጥቶ እየሸጠ እንዳልሆነ ጠቁመዋል። የአማራ ክልል የህብረት ስራ ማህበራት ማከፋፈያ ባለስልጣን በበኩሉ እየታየ ያለውን የዋጋ ንረት ለመቆጣጠር ከክልሉ ንግድና ገበያ ልማት ቢሮ ጋር ተባብሮ ምርቱን በብዛት እንደሚያጓጉዝና ለዚህም ኮማንድ ፖስቱ እጀባ እንደሚያደርግ አስታውቋል።

ይህ ግን ዘላቂ መፍትሄውን ሊሆን እንደማይችል የገለጸ ቢሮ ፍጹም ሰላምን በማስፈን ሂደት ህዝቡ ሊተባበር እንደሚገባ አመልክቷል። አስቴር ምስጋናው ተጨማሪ አላት።

የባህር ዳር ከተማ ነዋሪው አቶ አለሙ ይርዳው ባለፈው ሳምንት ጤፍ ለመግዛት ከባለቤታቸው ጋር እንደወጡ ያስታውሳሉ። ከወር በፊት በ10 ሺህ ብር እንደገዙት የገለጹት ጤፍ አሁን በሺህ ብሮች ጭማሬ እንደታየበት ለአሜሪካ ድምጽ ተናግረዋል። እዚህ ሳምንት ባለፈው ሰኞ ሁለት ጤፍ እንሸምት ከባለቤት ጋር ወደ ገበያ ወጣን ነበረ።

ስድስት ሰባት ወር አካባቢ በፊት የገዛ ነው። ጤፍ ስድስት ሺ ሰባት መቶ ምናምን ብር አካባቢ ነበር የገዛን ጤፍ፣ መቶ ኪሎን አንድ ኩንታል ማለት ነው እና አሁን ሰኞ ለት ደግሞ ስንሄድ አስራ ሶስት ሺ ብር ነው የተባለው። እና እኔ በጣም ደግ ደግጫለሁ። ከእጥፍ በላይ ነው ያደገው ኦልሞስት። እና ዝቅተኛው ጤፍ እኮ አስራ አንድ ሺህ አምስት መቶ አስራ ሁለት ሺ ብር ነው የሚባለው እና አስራ ሶስት ሺ ብር ነው እንግዲህ እኔ የገዛሁት አስራ ሶስት ሺ ብር ነው የገዛው። ነጋዴዎችንም ስጠይቅ

የሚሰጡት ምላሽ ከትራንስፖርቱ አንጻር አቅርቦት የለም፣ ትራንስፖርት፣ በየቀኑ መንገድ ይዘጋል። ኢብን ሽንኩርት አንድ መቶ አስር ብር ነው ለአንድ ኪሎ የገዛ ነው እና ሁሉንም የእለት እለት የምትገዣቸው እነ ሽንኩርት፣ እነ ቲማቲም ምናምን ስታያቸው ዋጋቸው በጣም ከፍተኛ ነው። ቲማቲም አሁን ሰማኒያ ብር ነው ዋጋው። አስራ ሶስት ሺህ ብር ጤፍ ገዝተሽ እንዴት መኖር እንደሚቻል አይገባኝም

በቃ በተለይ ደግሞ መካከለኛ ዝቅተኛ እንደኔ አይነት የወር ደሞዝተኛ ለሆኑ ሰዎች መኖር የማይቻልበት ሁኔታ ውስጥ ነው ያለ ነው። ይህንን ደግሞ የፈጠረው ደግሞ አሁን ከወቅቱ ጋራ ተያይዞ አንዱ የመንገድ መዘጋት፣ በየቦታው መንገዶቹ ዝግ ናቸው። ከባህር ዳር ወደ የትኛውም ማቅጣጫ መውጣት የምትችበትም መግባት የምትችበትም ሁኔታ የለም። ሁለተኛው ነገር ደግሞ ስግብግብ ነጋዴዎች ይህንን ወቅት ይህንን ጊዜ ተጠቅመው ያላቸውን ነገር

በተመጣጣኝ ዋጋ እንኳን ከማቅረብ ይልቅ ጊዜውን ተጠቅመው በከፍተኛና ሰዎች ሊቋቋሙት ባልቻሉት ሁኔታ

እየሸጡ ያሉበት ሁኔታ ነው ያለው። አቶ አለሙ አክለውም የአማራ ክልል በተለይ ምዕራቡና ምስራቁ የጎጃም ክፍል ጤፍ አምራች ቢሆንም የአካባቢው ነዋሪ በዚህ ዋጋ ለመሸመት መገደዱ አስደንጋጭ እንደሆነና ለዚህ በዋናነት የደረገው ግጭት ቶሎ ካልቆመ ሕዝቡ በኑሮ እንደሚጎዳ ስጋታቸውን ገልጸዋል። ከምዕራብ ጎጃም ዞን አዴትና ጎንጂ ቆለላ ከተባሉ ጤፍ አምራች አካባቢዎች ጤፍን እያመጡ እንደሚነግዱ የነገሩንና ስማቸው በሚስጥር እንዲያዝ የጠየቁን አንድ ነጋዴ በወቅታ

እርፋማ ለመሆን አስቦ የሚያደርገው ድርጊት አይደለም። ወቅታዊ ጉዳዩ ጋር በተመለከተ አርሶ አደሩ አሁን ገበያ ላይ እያወጣው አይደለም። በሰላም ለመግባት መግባት ስላልቻልን በሚል አሁን ገበያ ላይ ምርቱ ራሱ አይወጣም። አልወጣ ሲል ደግሞ ነጋዴ ይሄድና እጃችን ያገኛትን ኮምፒቴሽን ይወጥማል። ወለመንጣት ግን በዚህ ይህን ይህን በተመለከተ ነው እንግዲህ ሰና እስካሁን በዚህ ደረጃ አሁን ጤፍ ስንት ብር ገብቷል? አሁን ከኛ አቡና ራ እስከ አስራ ሁለት

ጤፍ አብቃይ አካባቢዎች እንደሆኑ የተገለጹትን የአዴትና የጎንጂ ቆለላ ወረዳዎች አርሶ አደሮችን በስልክ ለማነጋገር ያደረግነው ጥረት ስልክ ባለመስራቱ ምክንያት አልተሳካም። የአማራ ክልል የንግድና ገበያ ልማት ቢሮ ግብይት ዘርፍ ምክትል ኃላፊ አቶ አበጃ አየለ ባለፈው ሳምንት ለአሜሪካ ድምጽ በሰጡት አስተያየት የሸቀጥና ምርት አቅርቦት እጥረቱን ለመቅረፍ ከኮማንድ ፖስቱ ጋር እየሰሩ እንደሆነ መናገራቸው ይታወሳል። የጎንደር ከተማ ነዋሪ እንደሆኑ የነገሩን ይፍቱ ስራ ማረው የተባሉ

ግለሰብ ስለ ዋጋ ንረቱ ጠይቀ ናቸው በሰጡት አስተያየት እጅግ እጅግ እጅግ በጣም ውድ እጅግ በጣም ውድ እውነት ነው የምልሽ። እኔ በዚህ ሁለት አመት ውስጥ ያለው ቀርቶ አሁን በዚህ ወር ውስጥ እንኳን በጣም ውሀ የሆነ ጭማሪ ነው ያለው አጠቀበ ስፔሻሌ ጎንደር ላይ ሰላሳ ብር ሀያ ብር የምገዡ ከአሁን መቶ ብር መቶ ምናምን ብር ነው እየገዛሽ ያለው። ሽንኩርት ከግርግር በፊት ኦልሞስት ሀምሳ አምስት ብር ምናምን ነው ስንገዛ የነበረው ሀምሳ ብር ነው ስንገዛ የነበር አሁን ላይ ምናምን

ዋናው ገበያው ላይ ሄደን እንኳን መቶ ብር ምናምን ነው የምንገዛው። ሰማንያ ብር ኮሮኒ ፓስታ ከቀደም ነው ከአንድ ወር በፊት ምናምን እነሱ እነሱ ነገሮች የጨመሩ የሀያ ብር ጭማሪ አለው፣ የሀያ አስር ብር ጭማሪ አለው። እሺ ጤፍስ፣ ጤፍ አሁን ያለው መቶ አስራ አምስት ብር መቶ ሀያ ብር ምናምን እየተባለ ነው።

እና ያው አቅርቦቱን ስለሌለም ሊሆን ይችላል። ግን በጣም የኖረው ውድነት አይሆናሉ። በእህል የችርቻረው ንግድ እንደተሰማራች የገለጸችልን በሰሜን ጎንደር ዞን አዘዞ ከተማ ነዋሪ የሆነችው ወይዘሮ አለሚቱ ደሴ ጤፍን ጨምሮ ሌሎች እህሎች በአሁኑ ሰዓት እንደተወደዱ ትናገራለች። አሁን ላይ ያለው የገቢያ ሁኔታ በጣም ከባድ ነው፣ ለሻጭም ለገዝም። አሁን ያለው ዋጋ ቀይ ጤፍ ዘጠና ብር ነው። ነጭ ጤፍ መቶ ብር አሁን ላይ ነው። በጣም በይዘልት በጥት የጨመረ

አብዛኛም ሰብር ስልሳ ብር እስከ ሰባ ብር ነበር ያው የነበረ አሁን ላይ ግን ግጭቱ ከጀመረ አንስቶ በቃ ያው ሰማንያ አምስት ዘጠና አሁን ላይ መቶ ገብቷል ነጭ ጤት መቶ ብር ነው ከየጤት ዘጠና ብር ሽንኩርት መቶ ብር ማኛ ቀውም ሁመያል ነጋዴ ነኝ ብለሻል እህል የምታመጡት ከየት ነው እዚሁ ሆነን ያው የገጠሩ አካባቢ የገጠር ማህበረሰብ ሲያመጣ እዚሁ ነው የምንገዛው እኛ

የገጠሩ ሰው የሚያገስ ስጋት ስላለ የሚያወጣ የለም የገጠሩ አይመጣም። በየአካባቢው ያው በየአቅራቢው ያለ ይመጣል እንጂ ወጥቶ ለመሸጥ አሁን ተዛውሮ በጣም አስቸጋሪ ስለሆነ አይመጣም። አቶ አለም ዘውድ ስሜንህ የአማራ ክልል ሕብረት ስራ ማህበራት ማስፋፊያ ባለስልጣን ምግብ ዋስትና ግብይት ዳይሬክተር ናቸው።

ባለስልጣኑ የህብረት ስራ ማህበራት ለሸማቾች በተመጣጣኝ ዋጋ እንዲያቀርቡና ማህበራት ደግሞ እህል ከቦታ ቦታ እንዲያጓጉዙ ሁኔታዎችን ለማመቻቸት እንደሚሰራ ዳይሬክተሩ አስታውቀዋል። ይሁንና በአሁኑ ሰዓት የምርት ቅብብሎች ለማድረግ ወቅታዊው የጸጥታ ችግር እንቅፋት እንደሆነባቸው አመልክተዋል። አያይዘው ምርትን በብዛት ለማጓጓዝ በኮማንድ ፖስቱ እጀባ እንዲደረግልን እንጠይቃለን ያሉት ዳይሬክተሩ ይህ አሰራር ግን ዘላቂ መፍትሄ ስለማይሆን ከቦታ ቦታ

ለሚደረገው እንቅስቃሴ ህዝቡ ትብብር እንዲያደርግ ጠይቀዋል። አሁን እንደዚህ በበንክ ክንጫሩ ምርቶች ሲኖሩ ለምሳሌ ኮማንድ ፖስቱ እንዲያውቁ ተደርጎ የእጀባ ጥያቄዎችን የምንጠይቅበት አካሄዶች አሉ። እጀባ ጥያቄ ማለት ያው መንገድ ላይ ላደ ሴትብት ችግር ችግሩ እንዳይገጥመን ለማድረግ ማለት ነው። ግን ይሄ በዘላቂነት በመፍታት በኩል እንደ ውጤታማ ነው ማለት አይቻልም። ምክንያቱም የሁለቱም ፈቃደኝነት ይጠይቃል ሚያሳልፎ በእያንዳንዷ ሁኔታ ላይ የጸጥታ ኃይሉ ሁሉ ቦታ ተሰማርቶ ይሄንን

ስሙዝ ማድረግ አይችልም። ማህበረሰቡ ህዝቡ ካልተባበረ በስተቀር ስለዚህ ከቦታ ቦታ የሚደረጉ እንቅስቃሴዎች ያው የምርት አቅርቦት ያለበት ቀጠና ላይ ያለው ምርት ወደ ምርት አጠር ወደሆነው ቀጠና እንዲንቀሳቀስ ህብረተሰቡ ህዝቡ በራሱ

መተባበር እና ማገዝ መቻል አለበት። የፀጥታ ሀይሉ ግን በተቻለ መጠን በጣም ክሪቲካል የሆኑ ጉዳዮችን በኮማንድ ፖስቱ ታጅቦ የሚሄዱባቸው አልፎ አልፎ እንደዚህ አይነት አሰራሮች የምንከተልበት አካሄዳል፣ ግን ዘላቂ አይደለም። ህዝቡ በራሱ መንገዶች እንዲከፈቱ የፍጆታ እቃዎች ሸቀጦች በስፋት ወደ ለገው አቅጣጫ በነፃነት እንዲንቀሳቀሱ የማድረግ ኃላፊነቶችን አብሮ በመተጋገዝ መስራት ካልቻለን ትንሽ የሚከብድ ይመስለኛል እኛ ችግሮች ናቸው ያሉት።

ለመንግስት ሰራተኛው ለዝቅተኛ ነዋሪውን በሸማሽ ማብራት በኩል እንደዚህ መቶዎች እንዲቀርቡ ለማድረግ ጥረት እያደረገ ነው፣ እንደ ክልል ብረት ስራ ባለስልጣን። ይህ በእንዲህ እንዳለ አዲሱ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉ መንግስት በሚተዳደረው ቴሌቪዥን ጣቢያ ቀርበው በሰጡት አስተያየት በአደናጋሪና የተሳሳተ የፖለቲካ አሳቢዎች ወደ አላስፈላጊ ግጭቶች የገቡ ወንድሞች ሲሉ የጠሯቸው ኃይሎች ከድርጊታቸው እንዲቆጠቡ አሳስበዋል።

በየጊዜው የሚደረጉ የኃይል እንቅስቃሴዎች ሕዝቡን ወደማያቋርጥ የማህበራዊና ኢኮኖሚያዊ ምስቅልቅል እንደሚከተው የጠቆሙት ርዕሰ መስተዳደሩ ለክልሉ ሕዝብ እቆረቆራለሁ የሚል አካል ሁሉ ዘላቂ ሰላም ለማምጣት እንዲሰራ አሳስበዋል። ለአሜሪካ ድምጽ አስቴር ምስጋ ነው።

ተከታዩ ዘገባችን ደግሞ የመስቀል ወፍና ወረሃ መስከረምን ይመለከታል። የመስቀል ወፍ የሚለው ማህበረሰባዊ ብሂል በሀገራችን ልዩ ልዩ አካባቢዎች ህዝቡ በየበዓሉ ድምቀት በሚያከብረው የመስቀል በዓል በሚውልበት የመስከረም ወር አጋማሽ ላይ ጎልተው ከሚታዩት የአእዋፍ ዝርያዎች ጋር የተያያዘ ነው። ታዲያ በርግጥ የመስቀል ወፍ ብህሉ እንደሚገልጸው አመቱ ሙሉ ሳይታዩ ቆይተው በመስከረም ላይ የሚከሰቱ

አውደ ዓመታዊ አእዋፍ ናቸውን ሲል አስማማው አየነው። የአእዋፍ ዝርያንና ባህሪን በቅርበት የሚያጠኑ ባለሙያዎችን አነጋግሮ ተከታዩን አሰናድቷል። በርካታ ሃይማኖታዊና ህዝባዊ በዓላት በሚከበሩበት የአዲስ ዓመት የመጀመሪያው ወር በሆነው በመስከረም ብዙዎች የአዲስ ዘመን መምጣት ምልክት ከሚያደርጉት የአደይ አበባ ጋር የመስቀል ወፍ የተሰኘ አእዋፍ ዝርያዎችም ጠፍተው ቆይተው የሚከሰቱበት ተደርጎ እንደ ማህበረሰባዊ ብሂል በስፋት ሲነገር ይደመጣል።

በቪሂሉት ትይዩ ለረጅም ጊዜ ሳይታይ የቆየ ሰው ድንገት ሲከሰት ጠፍቶ ከርሞ መታየቱን ለመግለጽ ምን ነው እንደ መስቀል ወፍ የመስቀል ወፈውን ክሳ የሚለው አባባል ጥቅም ላይ ሲውል መስማት የተለመደ ነው። በእርግጥ የመስቀል ወፍ ዝርያዎች በተለምዶ እንደሚባለው ዓመቱን ሙሉ ተሰውረው ከርመው በመስከረም አጋማሽ ብቻ የሚከሰቱ ናቸውን ስንል ስለ አዋፍ በቅርበት የሚያጠኑ ባለሙያዎችን አነጋግረናል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ ለረጅም ዓመታት ከዋፍ ጋር በተያያዘ የሰሩ ከፍተኛ ባለሙያ ናቸው።

አቶ ኩመራ እንደሚሉት ማህበረሰቡ በአካባቢው ከሚያዩ የተፈጥሮ ወደታዊ ለውጥ ጋር ያቆራኛቸው እኒያ አዋፍ ዝርያዎች በእርግጥም ከአባባሉ ጋር የሚዛመድ ባህሪ ያላቸውም የተለያዩ አይነት ዝርያዎች አሉ። እንደየ አካባቢው ሁኔታ ይለያያሉ። አንድ ወፍ ብቻ አይደለችም። ለምሳሌ አሁን ደጋ አካባቢ ወይ ደግሞ ወይና ደጋ አካባቢ ወይ ደግሞ ወረድ ብሎ ወደ ቆላም ክፍልም እንደዚሁ እናያቸዋለን።

በቤተሰብ አንድ ናቸው፣ ግን በዝርያ ደረጃ ደግሞ የሚለያዩ፣ እንደየ አካባቢው ግን የመስቀል ወፍ ተብሎ ስያሜ ያላቸው አሉ። ለምሳሌ አሁን አዲስ አበባ አካባቢ ኢንዲጎ በርድ ነው የሚባሉት። ባሌ ወደ አርሲ፣ እነዚህ ደጋማ ቦታዎች አካባቢ ስንዴ ማሳ ውስጥ ወይም የገብስ ማሳ ውስጥ ወይ በቆሎ በብዛት በስፋት የምናያቸው እነዚህ የቢሾፕ ዝርያዎች ብዙ ናቸው ብያለሁ። ከስድስት በላይ ይሆናሉ።

እነዛን ነዛን በብዛት እናያለን። የኢትዮጵያ የዘመን መለወጫ የሆነው ወርሃ መስከረም በተለምዶ የመስቀል ወፍ የሚባሉ የዋፍ ዝርያዎች የመራቢያ ወቅት እንደሆነ የሚጠቁሙት አቶ ኩመራ የወፎቹ በተለይም የተባቱ የላባቸው መጠን ረዝሞ መልካቸውም በተፈጥሯዊ ሂደት ተቀይሮ ለሰዎች አይነግቡ የሆነ ቀለም እንደሚኖራቸው ያስረዳሉ። በዚህም መስህብነት ጎልቶ መታየታቸው ለአባባሉ ሁነኛ መሠረት እንደሆነ አቶ ኩመራ ይናገራሉ። ከወፎች ባህሪ ውስጥ አንዱ የሚገርመው ነገር

ወንዶቹ ቀለማቸውን ይቀይራሉ በተለይ በበርዲ ጊዜ እና ይሄንን ደግሞ የሚያደርጉበት ዋናው ምክንያት በወንዶች መካከል ኩፕሮች አሉ። ሴቶችን ለመሳብ፣ ጓደኛ ለመያዝ፣ ለማግኘት ጠንከር ያለ ፉክክር ስላለ የላባቸውን ቀለም ይቀያይራሉ። ውብ መስሎ ሆኖ ለመታየት አንዱ የሚጠቀሙበት

ስልት ነው። ወይ ሙሉም ጥቁር ይሆናሉ። አንዳንድ አካባቢ ደግሞ ከጭንቅላታቸው ጀምሮ አንገታቸው፣ ማገራታቸው አካባቢ ቢጫ ይሆናሉ። የተወሰነ ክንፋቸውም ላይ የቢጫ መስመር፣ ይሄ የሎ ቢሾፕ የሚባለው ነው። አንዳንዶቹ ደግሞ ቀይ ነው የሚሆነው፣ ሬድ ቢሾፕ የምንላቸው እንደዛ ነገር ያሳያሉ። አሁን መሀል ኢትዮጵያ ደጋማ አካባቢ ከወይን ደጋ ጀምሮ ደግሞ ያሉት

በተለይ ይሄ ሸዋን ይዞ ወደ ምዕራብ ኢትዮጵያ ክፍል ወደ ሰሜን ምዕራብ ኢትዮጵያ ክፍል ስርጭታቸው ይሄ እንዲጎበርድ የምንላቸው ናቸው። እና የድንቢጥ ጋር ዝርያ ጋር የሚቀራረቡ ናቸው። መጠናቸውም ያንን ነው የሚያክሉት። እነሱ ደግሞ ሙሉ በሙሉ ጥቁር ነው የሚሆኑት። ስለዚህ ይሄ ከምን ጋር ነው የሚያያዘው? እንግዲህ ከብሪዲንግ ሲዝን ጋር የአረባብ ወቅት ወቅታቸው

ነሐሴ በመጨረሻ አካባቢ ጀምሮ ከዛ እስከ መስከረም ሙሉውን ጥቅምት ድረስ ይዘልቃል። ልክ ያ የብሪድንግ ሲዝናቸው ወይም ደግሞ የርቢ ወቅታቸው ሲያልፍ የወንዱ ከለር ይቀይራል። ለነበረበት ወደ ሌላ ከለር ስለሚቀየር ሌላ አይነት ወፍ

ጥቅመ ስለሆነ ቢቀምሉት ያው ራሳቸው ናቸው። ዞሮ ዞሮ የወፎቹ ተፈጥሯዊ ቀለማቸውን የመቀያየር ባህሪ ከሀገራዊ ብሂል ባለፈ የቱሪስቶችን ቀልብ እንደሚስብ ከአስራ ሰባት ዓመት በላይ በአስጎብኝነት እንደሰራ የሚናገረው አዚዝ አህመድ ይገልጻል። በሙያው ፎቶግራፈር የሆነው አዚዝ አህመድ ምናልባትም አዋፍ በፎቶ ላይ እንደሚታዩት በጋራ በሚበሩበት ወቅት የሚሰሩት የመስቀል ቅርጽ ለብሂሉ ሌላው ምክንያት ሊሆን እንደሚችል ያመለክታል። ወፎች ወንዶቹ በጣም ያምራሉ። የከለር ዲዛይናቸው፣ የድምፃቸው እንዲሁም ሲበሩ ሲበሩ ይለያሉ።

ክንፋቸው ይለያል እና መስቀል ወፍ ስትበር መስቀል የመስቀል ሳይን ታሳያለች። እና በጣም ከለርፉለች። ደረቷ ካቢጫ አለ፣ ሙሉ ጥቁረ ጭሮ ረጅም ነው እና አሁን ወቅቱን ጠብቀው ስለሚመጡ ነው የመስቀል ወፍ የተባለ። ስናነሳቸው ደግሞ ፎቶ ከአደይ አበባ ጋር ክረምቱ አልቆ በጣም የሚያምር ሲዝን ነው፣ ለከለርፉ የሆነ ሲዝን ነው። እና በዚህ ሲዝን ላይ የፎቶ ከለር ሲጨመርበት ለፎቶ በጣም ያምራሉ።

አቶ ኩሞራ ዋቅጅራም የመስቀል ወፍ የሚባሉት የወፍ ዝርያዎች የላባ ቀለማቸውን ስለሚቀያየሩ ብቻ ሳይሆን ወቅትን እየጠበቁ ከአንዱ ክፍለ ዓለም ወደ ሌላው ክፍለ ዓለም መዘዋወራቸውም ላባባሉ ተጨማሪ ምክንያት ሊሆን እንደሚችል አብራርተዋል። ለተወሰነ ጊዜ ወደ ሌላ አካባቢ ሺፍት አድርጎ ምክንያቱም አሁን ምናልባትም በዛ ጊዜ እንግዲህ የሚመጡት ይህ የእሸት ወቅት ነው። ስንዴ፣ ገብስ ፍሬ የሚይዙበት እና አብቦ ጨርሶ የሚያብቡበትና ፍሬ የሚይዙበት

እዛ ላይ ነው በብዛት የምታዩት። ይመገባችኋል ማለት ነው። የነበሩበትን ቦታ ለአጭር ጊዜ ይለቁና ወደ ሌላ ቦታ ሽፍት ያደርጋሉ። ያው ወቅት ደግሞ የሚፈልጉት ወቅት ደግሞ እዛ አካባቢ ላይ ሲመለስ ይመለሳሉ የሚል ሁለተኛ ሌላ ምክንያትም ይቀመጣል። ኢትዮጵያ በርካታ የዋፍ ዝርያዎችና የቱሪስት መዳረሻዎች ባለቤት እንደሆነች የጠቀሰው አዚዝ አህመድ በበኩሉ

የመስቀል ወፍ የሚለውን ብሂል በመስከረም ወር ከሚከበሩ በዓላት ጋር በማቀናጀት የተሻለ የቱሪዝም ፍሰት ወቅትና መዳረሻ ማድረግ እንደሚቻል ይመክራል። ኢትዮጵያ ዋን ኦፍ ቤስት ፕሌስ ነው ለበርድ ዋቸርስ። የተለያየ አይነት ኢንቫይሮንመንት ስላለው ሀገሪቷ በጣም ብዙ ወፎች አሉ። በታሪክ ደግሞ ትልቅ ታሪክ ላሊበላን አክሱምን ስናነሳ በጣም ትልቅ ታሪክ አለው። ኢትዮጵያ ከሞያሌ ደነስተታች እስከ አክሱም ብትነዳ በአንድ ሀገር ውስጥ የተለያየ ካልቸር፣ የተለያየ ቀለማት፣ የተለያየ ምን ልበል

የመሬት አቀማመጥ ታያለ በአንድ ሀገር ውስጥ በጣም ብዙ ያላት ኢትዮጵያ ትልቅ ትልቅ ታሪክ ያላት ሀገር ነች እና በአንድ ሀገር ውስጥ ብዙ ነገር ማየት ይቻላል። በኢትዮጵያ ከስምንት መቶ በላይ የአዋፍ ዝርያዎች እንዳሉ ይታመናል። የመስቀል ወፍ በመባል የሚታወቁት ወፎች ብቻ አስር አይነት ዝርያዎች እንዳሏቸው ባለሙያዎች ይገልጻሉ። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ

የሐሙስ ምሽት ስርጭታችን አሁንም እንደቀጠለ ነው። ከተከታዩ ዝግጅታችን ደግሞ የኑሮ ውድነትና ግጭት የመምህራንን ሕይወት እየተፈታተነ እንደሆነ እንመለከታለን። የዓለም መምህራን ቀን በየአመቱ በአውሮፓውያኑ አቆጣጠር ጥቅምት አምስት ተከብሮ ይውላል።

በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ወይም ዩኒሴፍ በተደነገገው በዚህ ቀን የመምህራን አስተዋጽኦ ይዘከራል። የገጠሟቸው ችግሮችና መፍትሄዎቻቸውን በእለቱ በትኩረት ይብራራሉ። እኛም በተለይ ኢትዮጵያውያን መምህራንን በወቅታዊ ሁኔታ እና ተያያዥ ጉዳዮችን ለመዘከር

አንድ እንግዳ ጋብዘናል። እንግዳችን የኢትዮጵያ መምህራን ማህበር ፕሬዝዳንት፣ የዓለም አቀፉ መምህራን ማህበር ደግሞ የቦርድ አባል የሆኑት ዶክተር ዮሐንስ በንቲ ናቸው። ፕሬዝዳንቱን ያነጋገራቸው ሀብታሙ ስዩም ነው። ዶክተር ዮሐንስ መምህርነት ለእርሳቸው ስላለው ትርጉም በማጋራት ይጀምራሉ።

መምህርነት መሰጠት ነው። ግላዊ ፍላጎት በላይ ለዜጎች ለትውልድ ማሰብ ነው። ቁሳቁስ ሳይሆን ጭንቅላት መቅረጽ ነው። በአጠቃላይ የሀገርን ማስቀጠል ነው ብዬ ነው ማስበው። መምህርነት በጣም ወሳኝ የሙያዎች ሁሉ እናት አባት መሰራት ነው። በመቶ ሺዎች የሚቆጠሩ መምህራን ኢትዮጵያ ውስጥ ይኖራሉ።

በየቀኑ ዕውቀት ለመመገብ ተማሪዎችን ለመርዳት ጥረታቸውንም ቀጥለዋል። በእርሶ ማህበር እይታ የኢትዮጵያ መምህራን አሁን ያሉበት ሁኔታ ምን ይመስላል? የኑሯቸው ነጸብራቅ ምን አይነት ነው ብሎ ያስባሉ?

ሁሉም ልገንዘብ እንደምችል የኑሮ ውድነት አለ ኢትዮጵያ ውስጥ። ነገር ግን የኢትዮጵያ መምህራን ማህበሩን በምችለው አቅም ተጠቃሚ እንዲሆኑ ሲሰራ ቆይተዋል። ይህን ወደፊት ማጠናከር ይቀጥላል። አንድ ሁለት ነገር ብቻ ለመጥቀስ ያህል በዘላቂነት የአበረታታ ተብሎ የሚጠበቀው የመኖሪያ ቤት መስሪያ ቦታ ወይም ኮንዶሚኒየም እንዲፈቀድላቸው ባለፉት ቂታ ቦታ ተሳክቶ እሱ እየተሰራ ነው። አምና ባለ ሪፖርት ከአንድ መቶ አስር ሺህ በላይ መምህራን መስሪያ ቦታ አግኝተዋል።

ስራ ተጠናክሮ ቀጥሏል። እንዲሁም ደግሞ የስራ ክብደት ምዘና የሚባል አለ። ጆብ ኤቫሌሽን ግሬዲንግ ከሁለት ሺህ አስራ አንድ ጀምሮ ስራ ላይ የዋለ እሱ በተቻለ መጠን የመምህራንን የስራ ክብደት ውስብስብነት ከግንዛቤ ያስገባ እንዲሆን ብርቱ ጥረት አርገን ደህና የሚባል ስራ ተሰርቷል። ተነጋጋሪ ነው እንግዲህ ሙሉ በሙሉ ተሟልቶላቸዋል፣ ጉድለት የለባቸውም ማለት አይቻልም ከጎድነት አኳያ

አሁንም ጥያቄ አለ። እሱ የሚፈታበት ሁኔታ ከመረታቸው ጋር ጥረት እያደረግን ነው። ደም ድሞ በጣም መጥፎ ነው፣ ደም ድሞ በጣም ደግሞ እጅግ ጥሩ ነው ብሎ ማለት አይቻልም። ዶክተር ዮሐንስ እንግዲህ ኢትዮጵያ ባለፉት ጥቂት ዓመታት የተለያዩ ግጭቶች ጦርነትን አስተናግዳለች። እነዚህ የሰላም እጦቶች በመምህራን ስራ ላይ የፈጠሯቸው ተግዳሮቶች እንዴት ይገለጻሉ? በእውነቱ ይሄ በጣም ከፍተኛ ነው። በአንድ በኩል በስራ ቦታቸው ላይ ከፍተኛ ተጽዕኖ ይፈጥራል።

ጦርነቱ ያለበት አካባቢ ብቻ ሳይሆን በሌሎች አካባቢ ያሉ መምህራንም ጭምር የስለ ልቦና ጫና ፈጥሮባቸዋል ማለት ይቻላል። ምክንያቱም ራን አብሮ የመቆም የሶሊዳሪቲ አስተሳሰብ አላቸው እና በአንድ አካባቢ ባሉ መምህራን ላይ የደረሰውን ጉዳት እነሱም ይጋሩታል። በአጠቃላይ ሲታይ ይሄ ነው። በሁለተኛ ደረጃ መምህራን ራሳቸው ግጭቱ፣ ጦርነቱ በተከሰቱባቸው አካባቢዎች ራሳቸውም ተጎጂ፣ ተጠቂ የነበሩበት ሁኔታ አለ

የምንወዷቸው ተማሪዎች እንደዚሁ የስራ ቦታቸው ብለን የምንወስደው ትምህርት ቤት የወደሙባቸው የተጎዱባቸው ሙሉ በሙሉ ጠፉባቸው በከፊልም የተጎዱባቸው ስለሆነ ይህ ሁሉ በምራን ሲሆን በኋላ ከፍተኛ ጫና ፈጥሯል። በጣም አሳዛኝ ነው ይሄ ጉዳይ። በሰላም ልባት እንዲያገኝ ማህበራችን በሀገርም በተለያዩ መግለጫዎች እንደ ዓለም አቀፍ ተቋም አማራነታችንም የአፍሪካ ኮሚቴ ባለፉት ለምሳሌ

የሰሜኑ ሀገራችን ክፍል የተከሰተውን ጦርነት አስመልክቶ ሁለት ጊዜ ያህል የአቋም መግለጫ ሪዞሉሽን የሚሉት ማለት ነው፣ ወጥተው ችግሮቹ በሰላም እንዲጠናቀቁ ጥረት ስናደርግ ነው የነበረው። አሁን አጠቃላይ ለሀገራችንን ጉዳት ስላለው ጦርነት መጨረሻ ውይይት ስምምነት መሆኑ

ለአይቅር ነገር በሰላም እንድፈታ ጥረት ስናደርግ ነው የነበረው። ዶክተር ዮሐንስ እንግዲህ እርስዎ የዓለም አቀፉ የመምህራን ማህበር የቦርድ አባልም ኖት። የብዙ ሀገራትን የመምህራን ህይወት ለማነጻጸር እድሉን አግኝቷል ብዬ አስባለሁ። በእርስዎ ማህበር ስር ያሉ መምህራንም ሆነ በአጠቃላይ ኢትዮጵያ ውስጥ የሚኖሩ መምህራን ምን አይነት ህይወት እንዲኖራቸው ይሻሉ? የተሻለ ኑሮ ለመምህራን መፈጠር አለበት የሚል መንገድ ተያይዘናል እንዲሁም ደግሞ

በሀገራችን መምራንን የሚመስል እነሱን ሙያ የሚዘክር ባለ ሰላሳ ሁለት ፎቅ ህንፃ መሀል አዲስ አበባ ሜክሲኮ አካባቢ

ሌላ አካባቢ ለመገንባት እቅድ ይዘናል። እሱን የመምራን ገጽታ ከመገንባት አኳያ፣ በማህበረሰቡ ውጤ ያላቸውን ተቀባይነት ከፍ ከማድረግ አኳያ ከፍተኛ ሚና አለው ብለን ስለምናስብ ከገነባን፣ ከዛም ከሚገኘው ገቢ የመምራን ልጆች፣ ቤተሰቦች ድጋፍ ልናገኝ እንችላለን ብለን እናስባለን። ከፋይናንስ ገቢ አኳያ ስናይ፣ እንዲሁም ደግሞ ህትመት፣ ከፍተኛ ስታንዳርድ ያለው ህትመት እንዲኖር ነው እያሰብን ያልነው ይሄ

መምህራን ይጽፋሉ። በስራ ላይም ያሉ ከስራም በኋላ በጡረታ እድሜያቸውም በርካታ ውቅቶቻቸውን በጽሁፍ ለትውልጁ አስቀምጫ አልፋለሁ እና ያንን ሊያሳትም የሚችል የህትመት ተቋም ለመገንባትም እያሰብን ነው። ወይ እንግዲህ ደረጃ በደረጃ የመምህራን ህይወት ለመቀየር እናስባለን። በዛሬው የዓለም መምህራን ቀን

የመምህራን ውጤቶች የሆኑ በርካታ የትናንት ተማሪዎች ዛሬ በትልልቅ ስራ ውስጥ ያሉ ሊሆኑ ይችላሉ። በአጠቃላይ ማህበረሰቡ ጎልቶ እንዲገነዘበው የሚሹት ጉዳይ ምንድን ነው? ወላጆች አምነው የሚወዷቸውን ከአብራቆቻቸው የወጡትን ልጆቻቸውን አምነው የሚልኩት ወደ ትምህርት ቤት ነው። ትምህርት ቤት ውስጥ ያለው ዋናው ሰውት መምህር። መምህር ትናንትና እነዛን የሚወዷቸው ልጆች አምነው ወደ እውቀት አባቶቻቸው

ሚልኩ ከሆነ በዛን ሚልክ ለመምህራን እንሰጧቸው የሚገቡ ክብር፣ ለመምህራን ተጠቃሚ እንዲሆኑ የመንግስት ባለስልጣናት ትኩረት እንዲሰጧቸው፣ ማህበረሰቡ እንዲደግፍ ጥያቄ ያቀርባለው። እንዲሁም ደግሞ መምህራን እንግዲህ የሚያስተምሯቸው ሰዎች አንዱ ማለት ይቻላል ወይም አንዳንዶቻቸው አንዳንዶቻቸው ከነሱ የተሻለ ኑሮ ይኖራሉ። በአንድ በኩል መምህራን ያስደስታል። ምክንያቱም ከነሱ የተሻሉ

ህይወት የሚኖሩ ዜጎችን ማፍራት በራሱ ትልቅ ኩራት ነው። እኛም ዝግጅቶቻችንን በዚሁ እናጠናቅቃለን። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ የን ግርማ፣ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ ቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም በደናደሩ